እንኳን ደህና መጣችሁ ላለው እዚህ ያላችሁትን በአዳራሹ ውስጥ እንዲሁም የምትመለከቱት የምትከታተሉት ሁሉ የእግዚአብሔር ሰላምና ጸጋ ይብዛላችሁ። እግዚአብሔር አምላካችን የተመሰገነ ይሁን። ዛሬ ደግሞ በሰላም በጤና ከእግሩ ስር ቁጭ ብለን እንደዚህ በእውነት በነፃነት እንድናመልከው ቃሉ እንድናስተውል ሌላ እድል ስለሰጠን እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ ዛሬ ክፍል አራትን የምንመለከት ይሆናል። ዋናው ትልቁ ርዕስ መለኮት ይላል። በዚህ ትምህርት ውስጥ ብዙ ሀሳቦች ቢኖሩም እያንዳንዱን መልእክት ግን በደንብ ልታገኙ የምትችሉት መጽሐፉን ስታነቡ ነውና በአማርኛም በኦሮምኛም የተዘጋጀ ስለሆነ የእግዚአብሔር ፈቃድ ከሆነ ከፊታችን ካሉት ጥቂት የአገልግሎት እዚህ ከምንጨርሰው የአገልግሎት ቀናት በኋላ እሁድ ቀን ጀምሮ መጽሐፉን ማግኘት እንችላለን እና ያንን እንድታጠኑ እንድታነቡ አበረታታችኋለሁ። እንግዲህ ዛሬ ክፍል አራት ነው የምንመለከተው። እጅግ በጣም ትልቅ ርዕስና በጸሎት ደግሞ እያስተዋልን እንደው ከንድፈ ሐሳብ ቴዎሪ ከሚባለውም ያለፈ ነገር ስለሆነ እየጸለይን እንድንሰማ በተለያየ ጊዜ ደግሞ ቪዲዮንም በምንመለከትበት ጊዜ ትምህርቱን በእውነት አምላክ በተለየ ሁኔታ እንዲያስተምረን እየተማጸንን እንድናጠና አደራ አላችኋለሁና ጸሎት አድርገን እንጀምራለን። የዛሬውንም ሁላችንም ራሶቻችንን ዝቅ እናድርግ፣ ዓይኖቻችንን ለእግዚአብሔር ክብር ጨፍነን እንጸልይ። የዘላለም አባት ቅዱስ እግዚአብሔር በላይ በሰማይ ያለህ ምድርን የእግረ መረገጫ አደረግ የማትቀየር የማትለወጥ አልፋና ኦሜጋ ፊተኛና መጨረሻ እኔ ነኝ አልክ። በጌታችን በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግናለን። ረድተህን አግዘን እንደገና ዛሬ በአራተኛው ክፍለ ጊዜ በሰላም እንድንገናኝ ቃለ እንድናጠና ስለረዳህን ተመስገን። እነሆ የሆነ ሁሉ ከአንተ ነው፣ የሆነ ሁሉ በአንተ ነው፣ የሆነው ሁሉ ለአንተ ነው። ስለዚህ ክብሩን ምስጋናውን ጠቅልለን እንሰጣለን። ዛሬም ጌታ ሆይ እኔን ከመስቀሉ ጀርባ እንድትሸሽገኝ በስንጣቃው ዓለት ውስጥ እንድትሰውረኝ እባክ። ይሄ አፈር ይሄ ስጋ ምንም የሚጠቅም የሚናገረው ነገር የለም። አንተ ግን ሕያው የማትሞት ዘላለማዊ አምላክ ብትናገር ሕይወት ትሰጣለ፣ ብትናገር የሞተውን ታስነሳለ፣ ብትናገር ታጽናናለ፣ ብትናገር የታመመውን ትፈውሳለህ። ስለዚህ ማጸናሃለሁ። በሙላት በዚህ ስፍራ ተገኝ። ቃልን ክፈትልን፣ አእምሯችንንም ክፈትልን። ከሁሉ በላይ ጌታ ሆይ የጭንቅላት እውቀት ሳይሆን በመንፈስህ እንድንሞላ ኃይልን እንድንታጠቅ አንተን እንድንመስል እንድትረዳን እንጸልያለን። ስለ ሰማን ተመስገን። በጌታችን በኢየሱስ ክርስቶስ ስም አሜን። እንግዲህ ክፍል አራት የመንፈስ ቅዱስ ግላዊ ማንነትና ሙሉ መለኮታዊነት ይላል። ይሄ ክፍል አራት ሆኖ የመጀመሪያው ደግሞ ክፍል ነው። ሁለተኛውን ነገ እናያለን። ልክ በዚህ ርዕስ ሰፊ ስለሆነ ሁለት ክፍለ ጊዜ ይወስዳል። ዛሬ ምን እንደሆነ እናያለን ማለት ነው። እንግዲህ በመጽሐፍ ቅዱስ ላይ ሰዎች ይህንን በሚመለከቱበት ጊዜ ወይም ስለ መንፈስ ቅዱስ ሲሰሙ ብዙ ጊዜ በአእምሯቸው የሚሳል ነገር አለ በአብዛኛዎቹ ሰዎች። እሱም ግላዊ ማንነት የሌለው ፐርሶናሊቲ ወይም ግለሰብ ሊባል የማይችል አካል የሌለው አድርገው ይወስዱታል። መሳፍንት 3 10 ላይ የእግዚአብሔር መንፈስ በእርሶ ላይ መጣ ይላል። መሳፍንት 6 34 ላይ ስለ ጌዲዮን ሲናገር የእግዚአብሔር መንፈስ በጌዲዮን ገባበት ይላል። በርካታ ጥቅሶችን አመሳክረን ልናይ እንችላለን። ሕዝቅኤል 11 እንመልከት። ቁጥር 19 ለምንድን ነው መንፈስ ቅዱስ የሚሰጥ? በትእዛዜም ይሄዱ ዘንድ ፍርዴንም የሚጠብቁና ያደርጉ ዘንድ አንድ ልብ እሰጣቸዋለሁ። ስንት ልብ? አንድ ልብ። ሐዋርያት በስንት ልብ ሆኖ ሲጸልዩ? በአንድ ልብ፣ በአንድነት በአንድ ስፍራ። በውስጣቸውም አዲስ መንፈስ እሰጣለሁ። አዲስ ልብ የሚመጣው ከምን የተነሳ ነው? ከአዲስ መንፈስ የተነሳ ነው። አያችሁ። የሚታዘዝ ልብ እሰጣለሁ። ታዛዥ ነው የሚያደርገው? ከስጋቸውም ውስጥ የድንጋዩን ልብ አወጣለሁ። እግዚኦ እግዚአብሔር ከዚህ አይደለም። የሥጋንም ልብ እሰጣችኋለሁ እነርሱም ሕዝብ ይሆኑኝ። አላያችሁ አዲስ ልብ ከአዲስ መንፈስ የተነሳ ከዛ በኋላ የእግዚአብሔር ሕዝብ መሆን እኔም አምላካቸው እሆናቸዋለሁ። ጌታ የተመሰገነ ይሆን። የእግዚአብሔር መንፈስ በሰዎች ልብ ውስጥ እያውን በብሉ ኪዳን እንዴት እንደሚሰራ ነው እያየን ያለን ወይም ሲሰራ እንደነበረ። ዛሬም በእኛ ውስጥ የመኖሩ ምክንያት ማንነታችንን ልባችንን ምን ለማለት ነው ለመቀየ የሚታዘዝ መንፈስ የሚታዘዝ ልብ እንዲኖረ ከአመፅ ራቅ እሽታ የተሞላበት ገር ዝግ ያለ ማንነት እንዲኖረ ትሁት ክርስቶስን ትሁት ያደረገው የእግዚአብሔር መንፈስ ነው። ክርስቶስን አፍቃሪ ያደረገው በራስ ጥረት ፍቅር ይመጣል እንዴ ስለ ፍቅር ቢሰበክ ቢሰበክ ቢሰበክ ቢነገር አይመጣም። ነገር ግን ያ የፍቅር መንፈስ በውስጣችን ከፈሰሰ በፊት የምንጠላ ሰዎች አሁን የምንወድ እንሆናለን። ስለዚህ ለመቀየር ለማደስ እንደሆነ ዓላማው በብሉ ኪዳን ተጽፎ እናገኛለን። አንደኛ ሳሙኤል 16 ላይ እንመልከት። ሳሙኤል ለሳኦል ይናገራል እንዲህ ይላል፣ አንደኛ ሳሙኤል 16 የእግዚአብሔር መንፈስ በኃይል ይወርድብሃል። ምን ትሆናል? ከዛ ከእነርሱም ጋር ትንቢት ትናገራለ። እንደ ሌላ ሰውም ሆነ ትለወጣል። አያችሁ ሌላ ሰው ሆነ ምን የድሮ ማንነት ይለወጣል ነው። ባህሪ ይለወጣል ነው። ወገኖቼ ሐዋርያት በምዕራፍ ሁለት በጴንጤኮስቴ ቀን መንፈስ ቅዱስን በተቀበሉበት ጊዜ በኢዩኤል የተጻፈው ትንቢት ምን አለ? ተፈጸመ። መንፈስ ቅዱስ ይመጣል በስጋ ለባሽ ላይ፣ ወንዶችና ሴቶች ልጆች ትንቢት ይናገራሉ የተባለው ነው የተፈጸመዋል። ጴጥሮስ እና ሌሎቹ በጴንጤቆስቴ ቀን በዛ ቆመው ሲናገሩ ትንቢትን ነበር የተናገሩት። ትንቢት ማለት የእግዚአብሔርን ድንቅ ስራ በኃይል ምን ማለት ነው መናገር ማለት። ብዙ ጊዜ ዛሬ ሰዎች ትንቢት ማለት ወደፊት የሚመጣውን ነገር መናገር ብቻ ነው ብሎ ይወስዳሉ። ያ አይደለም። ሳኦል በዚህ ስፍራ ምንድን የሆነው የእግዚአብሔርን ድንቅ ስራ በገዛ ጆሮቻት ሲናገሩ ምን ላለን እንሰማቸዋለን ነው ያሉታል። በጴንጤቆስቴ በምዕራፍ ሁለት ላይ የምናያቸው ሰዎች ሐዋርያት ላይ ከወረደው መንፈስ የተነሳ የትንቢት ስጦታ የተነሳ እንደ ኢዮኤል ምዕራፍ ሁለት እንደተተነበዩ ሲወርድ የእግዚአብሔርን ድንቅ ስራ የክርስቶስን ሞት ትንሣኤ፣ በአብቀኝ ከፍ ብሎ መቀመጡን ሲናገሩ ትንቢት ነበር የተናገሩት። ለዚህ ነው በራእይ ምዕራፍ አስር ላይ ሐዋርያው ዮሐንስ ተስፋ ቆርጦ ነበር አይደል? ያችን የተከፈተችውን ትንሽ መጽሐፍ ብላ ተባለ። በላ፣ በአፉ ጣፈጠ፣ በሆዱ መረረ። ከዛ በኋላ እንደገና በነገር በቋንቋ በህዝብ ትንቢት ልትናገር ይገባል። የእግዚአብሔርን ቃል መናገር የእግዚአብሔርን ታላቅነት ማወች በድፍረት በእምነት በኃይል ከዛ በሳሙኤል የተነገረው በሳውል ተፈጸመ፣ ወይ ከሳሙኤልም ዘንድ ለመሄድ ፊቱን በመለሰ ጊዜ እግዚአብሔር ሌላ ልብ ለወጠለት። ከምን የተነሳ? ከእግዚአብሔር መንፈስ የተነሳ። ዛሬ ሌላ ልብ ያስፈልገናል እ አያስፈልገንም በእውነት ያስፈልገናል። የተለወጠ ልብ የምር ለእግዚአብሔር የተሰጠ ልብ በውስጥም በውጭም በግልጽም በሚስጥር ሁል ጊዜ ለእግዚአብሔር የተሰጠ ማንነት ለማስመሰል አይደለም። ሁል ጊዜ ለሱ ምስክር፣ ለሱ አገልጋይ፣ ለሱ የሚኖር ፍቅሩ ግድ ያለው ሰው የተለወጠ ልብ። ሌላ ልብ ለወጠለት፣ በዚያም ቀን እነዚህ ምልክቶች ሁሉ ደረሱለት ይላል። እኔ ከብሎ ኪዳን የመንፈስ ቅዱስ አሰራር ህዝቅኤል 37 14 መንፈሴንም በውስጣቸው አሳድራሉ። ከዛ ምን ይሆናል? እናንተም በህይወት ትኖራላችሁ። ህዝቅኤል 37 እዚህ ይላችኋል። በደረቁ አጥንቶች የተሞላ ምን ነበረ? ሸለቆ ነበር። ዛሬ ቤተ ክርስቲያን እንደዛ ብትሆንም የሚያስፈልጋት አንድና አንድ ነገር ነው። ህይወታችንም በግል ደርቆ ከሆነ፣ ወዝ ያጣ ከሆነ፣ ክርስቶስ የማይታይ ከሆነ፣ የማይገለጥ ከሆነ ምንናገረው የምናደርገው ምናደርገው ሁሉ ምንም እርባና የሌለው ከሆነ የሚያስፈልገን ይህ መንፈስ ነው። በዛ ስፍራ የተገለጠው እንታ አላችሁ እስቅል እነዚህ አጥንቶች በህይወት ይኖራሉ። ምን አለ እስቅል ጌታ ሆይ አንተ ታውቃል። ዛሬም ሁኔታችንን ቤተ ክርስቲያንን አይተን እነዚህ አጥንቶች በህይወት ይኖራሉ ወይ ብለን ብንጠይቅ ትክክለኛ ጥያቄ ነው። መኖር አለመኖራቸውን የሚያቆማን ነው እግዚአብሔር ነው። አንድ ነገር ግን መማር እንችላለን ትንቢት ተናገር በእነዚህ በደረቁ አጥንቶች ላይ ምንበል ትንቢት ተናገር፣ የእግዚአብሔርን ቃል ተናገር። ቅድም ተመልክተናል። ትንቢት ማለት የእግዚአብሔርን ቃል በኃይል መናገር ነው፣ የእግዚአብሔርን ቃል ማንበብ ነው፣ የእግዚአብሔርን ቃል መብላት ነው፣ እንደ ሐዋርያ ዮሐንስ የእግዚአብሔርን ቃል መናገር ነው። ይህ ቃል መንፈስ ነው። አያችሁ መንፈስ ቅዱስ ከቃሉ ጋር እንዴት እንደሚሰራ እናያለን። ዮሐንስ 6 63 ላይ ነገርኳችሁ፣ ቃል መንፈስ ነው፣ ህይወትም ነው የሚለውን አይተናል። ከዛ በኋላ መንፈሴን አሳድራለሁ፣ እናንተም በህይወት ትኖራላችሁ፣ በገዛ ምድራችሁም አኖራችኋለሁ። እኔም እግዚአብሔር እንደተናገርኩ እንዳደረግኩም ታውቃላችሁ፣ ይላል እግዚአብሔር። የደረቁ አጥንቶችን በህይወት የሚያኖረው መንፈስ ቅዱስ ዛሬም ዝግጁ ነው፣ ያንን ድንቅ ስራውን፣ ተአምራዊ አድራጎቱን ሊፈጽም። ወደ አዲስ ኪዳን እንምጣ፣ ወደ ጌታችን ወደ መድኃኒታችን ሉቃስ 24 49 ላይ እንዲህ አለ። እነሆም አባቴ የሰጠውን የተስፋ ተስፋ እኔ ይልክላችኋል አሁን በደንብ እዩ። እኔ አብን እለምናለሁ እርሱም ይልካል የሚለውን እናያለን። አሁን ደግሞ እነሆም አባት የሰጠውን ተስፋ እኔ ይልክላችኋል እሱም እንደሚልክ ይናገራል። እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። ከላይ ኃይል ያስፈልገናል። ከምድር ሳይሆን ኬት፣ ከላይ ከምድር የሚሰራ ኃይል አለ። እሱ ያስፈልጋል። ሁልጊዜ ከላይ የሚመጣው ኃይል ለመስራት ሲል ይሄ ከምድር የሚመጣው ኃይል ከጨለማው ዓለም የሚመጣው ኃይል ይህንን ለመቃወም እንደሚሰራ እንዳንረሳ። በኢየሩሳሌም ከተማ ቆዩ። ከትንሣኤ በኋላ የድነት እቅድ ይቀጥል ዘንድ እርሱን እንደሚልክ ተስፋ በሰጠበት ጊዜ መንፈስ ቅዱስ መለኮታዊ ኃይል እንዳለው ክርስቶስ በግልጽ ተናግሯል። ከላይ ኃይል ሆኖ እንደሚመጣ አጽናኝም እንደሆነ ተናግሯል። ዮሐንስ 14 16 እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ኦኬ በአንድ ስፍራ እኔ እልክላችኋለሁ። አሁን ደግሞ አብ ይሰጣችኋል፣ እርሱ ይልክላችኋል። ምን ማለት ነው? እንመለከታለን። እርሱም ዓለም የማያየውና የማያውቀው ስለሆነ አሁን ወገኖች በደንብ እዩ። መንፈስ ቅዱስ አካል የለውም የሚለው ትምህርት ትክክል ነው አይደለም የሚለውን አስቡበት። እርሱም ተብሎ ተጠቅሷል። ሌላ አጽናኝ ተብሎ ተጠቅሷል። አለማየውም አለም አቆ ሊቀበሉ አይችለው የእውነት መንፈስ ስለሆነ ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ። ያለበት ብቻ ነው ውስጡ የሚኖርበት ብቻ ነው መንፈስ ቅዱስ እንዳለ የሚያውቀ። ወገኖች አንዳንድ ጊዜ ሰዎች እንዲህ እንዲህ ካላል፣ ይህ ስጦታ ከሌለ መንፈስ ቅዱስን አልተቀበልክም ብለው ይናገራሉ። አዎ፣ አለማቆም መንፈስ ቅዱስ ለሰው የሚታይ ለመኖሩም ማስረጃ በተለያየ ስጦታ የሚገለጥ ሳይሆን እናንተ በውስጣችሁ ሲኖር ታውቁታላችሁ። በተሳሳተ ሰው አንድ ልሳን ካልተናገረ ልሳን የሚባለውን በትምህርተ ጥቅሶ ስላስቀምጠው እንዲህ አይነትና እንዲህ አይነት ስጦታ ከሌለ መንፈስ ቅዱስ አልተቀበላችሁም የሚል የስህተት ትምህርት አለ። ከዛ መጠንቀቅ ያስፈልገናል። ወላጆች እንደሌላቸው ልጆች አልተዋችሁም፣ ወደ እናንተ እመጣለሁ። እግዚአብሔር የተመሰገነ ይሁን። ወላጅ ያውም ከወላጅ ወላጅ ሰማያዊ አባት አባ አባ የምንልበትን የልጅነት መንፈስ እንጂ እንደገና ለባርነት የፍርሃትን መንፈስ ምን አላለም። አልተቀበል። አይገርማችሁም? እኛም እንደ ክርስቶስ አፋችንን ሞልተን አባት ልንል ወደ ገዛ ወገኖቹ መጣ። የገዛ ወገኖቹም አልተቀበሉት። ለተቀበሉት በስሙ ለሚያምኑት ግን የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው? መብት ወይም ስልጣን ሰጣቸው። እንግዲህ በጌታችን እየሱስ ክርስቶስ የመጨረሻዎቹ የምድራዊ አገልግሎት ወቅት ደቀ መዛሙርትን ለማጽናናት ለሚቀጥለው ስራ ለማዘጋጀት ጌታ የተናገረው ነው። ሶስት አካላት በዚህ ቃል ውስጥ በግልጽ ይታያሉ። የሚለምነው ወይም የሚጸልየው አለ። እኔም እለምናለሁ፣ ያዙ። ከዛ በኋላ እሱ የሚለምነው ሌላ አጽናኝ እንዲመጣ ነው አለ። የሚጠይቀው ደግሞ አብን ነው። ሦስት ክርስቶስ ኢየሱስ አጽናኝ ነው። ስለዚህ ከእሱ በተጨማሪ ሌላ የሆነውን አጽናኝ ጠቀስ። በደንብ ስሙ። ሌላ የሚለው የግሪክ ቃል አሎስ ሲሆን አሎስ የሚል ይህም ትርጉሙ ሌላ ነገር ግን ተመሳሳይ ሌላ ነገር ግን ምን ተመሳሳይ የኔ አይነት ክርስቶስ መልኮታዊ ነው። ስለዚህ መንፈስ ቅዱስም እንደሱ ነው ማለት ነው። ሌላ የሚለው አሎስ የሚለው መንፈስ ቅዱስም መልኮት ራሱን የቻለ ጅማሬ የሌለው ለብቻው መኖር የሚችል ድጋፍ የማይፈልግ ነው ማለት ነው። ፕሪ ኤግዚስተንስ ሴልፍ ኤግዚስተንስ። ይሄ ወገኖች ከሌሎች በርካታ ጥቅሶች ጋር ስናይ ልክ እንደ ክርስቶስ መንፈስ ቅዱስን መለኮታዊ አካልና ከወልድ ጋር በማንነቱ አንድ የሆነ እንደሆነ የሚያመላክት ነው። ክርስቶስ የሰራውን በሙሉ የሚሰራ ደስ አይለ መስራት የሚችል ኦኬ፣ ዮሐንስ 14 26 እንመልከት። ወደ ትምህርታችን መደምደሚያ እየተቃረብን ነው። ዮሐንስ 14 26 ህያው የእግዚአብሔር ቃል እንዲህ ይላል፣ ስም ወገኖች፣ አብ በስሜ የሚልከው ግን መንፈስ ቅዱስ በምኔ በስሜ የሚልከው የሆነው አጽናኝ፣ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል። አያችሁ አብ በስሜ ወልድ የሚልከው ግን መንፈስ ቅዱስ አብ ወልድ፣ መንፈስ ቅዱስ። በጣም ግልጽ ነው። ኢየሱስ ወደ ዓለም በአብ እንደተላከ ሁሉ መንፈስ ቅዱስም በኢየሱስ ስም ከአብ ወደ ምድር የሚላክ ነው። ለምን አብ በስሜ የሚልከው ተብሏለን? ይሄ የራሱ ማንነት ያለው መሆኑን የሚያሳይ ነው። ስለዚህ አብ ይልከዋል እዚህ ጋር እንደምናየው እኔ እልክላችኋለሁ ያንን ተስፋ ከአብ ይመጣ በኢየሱስ ስም ተጠይቆ ስለሚመጣ ግን የማን መንፈስ ነው የክርስቶስ መንፈስ ነው ክርስቶስ የሚልከው ነው እንመለከታለን ይህን ሌሎች ማስረጃዎችን ጨምረን ዮሐንስ 14:26 ተመልክተናል። ዮሐንስ 15:26 እንመልከት። በተለይ ይሄ ዮሐንስ 14:15 16 ትልቅ ማብራሪያ የሰጠበት ነው፣ ጌታችን ኢየሱስ ክርስቶስ ስለ መንፈስ ቅዱስ። ዳሩ ግን እኔ ከአብ ዘንድ የምልክላችሁ፣ አያችሁ፣ አብ የሚልከዋል፣ እኔ የምልከዋል፣ አጽናኝ ነው። እሱ እርሱም ከአብ የሚወጣ የእውነት መንፈስ ነው። የምን መንፈስ ነው? የእውነት መንፈስ ነው። እሱ በመጣ ጊዜ እርሱ ስለ እኔ ምን ይላል? ይመሰክራል። አብ ስለሚልከው አብ የሚወጣ ነው ተብሏል። የእግዚአብሔር መንፈስ ነው ተብሏል። ክርስቶስ ደግሞ በስሙ ተጠይቆ እንደተናገረው በኢየሱስ ስም ስለሚመጣ የኢየሱስም መንፈስ ነው። ይሄ በተዘዋዋሪ የተቀያየረ የሚሰጥ ስም ነው። ማንነቱ ግልጽ ነው። ግን እንግዲህ በዚህ ውስጥ የሰማይ ሥልጣን ተዋረዱ አብ፣ ወልድ፣ መንፈስ ቅዱስ ይዞ እንደሚኖር የሚያስረዳ ነው። በአንደኛ ቆሮንቶስ 6 11 ላይ መንፈስ ቅዱስ የእግዚአብሔር መንፈስ ተብሏል። በሐዋርያት ስራ 16 7 ላይ የኢየሱስ መንፈስ ይላል። በተለይ ሐዋርያ ስራ 16 7 ላይ ሐዋርያት ወደ አንድ ስፍራ ሲሄዱ ወደ ቢታንያ የሄዱ ዘንድ ሞከሩ ይላል። የኢየሱስም መንፈስ አልፈቀደላቸውም ይላል። እንግዲህ ከላይ ለመግለጽ እንደተሞከረው ወገኖች እነዚህ ስያሜዎች እርሱ መንፈስ ቅዱስ ከአብ የእግዚአብሔር ታላቅ ስጦታ ሆኖ መላኩንና በኢየሱስ ስም መምጣቱን የሚያመላክቱ ናቸው። እንመልከት። ዮሐንስ 16፥7 እስከ 15 በተለይ ግልጽ አድርጎ ሁሉንም ጠቅልሎ የሚያስቀምጥ ስፍራ ነው፣ እጅግ በጣም ደስ የሚል። ዮሐንስ 16 እንዲህ ይላል፣ እኔ ግን እውነት እነግራችኋለሁ። ዛሬም የሚነግረን ጌታ እውነት ነው ወገኖች፣ ስሙ ባካችሁ። እውነት ነው ማን የሚነግረን እሱ ራሱ እውነት የሆነው እኔ ግን እውነት እነግራቸዋለሁ እኔ እንዲሄድ ይሻላቸዋል ይ እኔ ባልሄድ አጽናኙ ወደ እናንተ አይመጣምና እኔ ብሄድ ግን እርሱን እልክላቸኋለሁ ክርስቶስ በሰማያዊ ስፍራ በቅድስተ ቅዱሳኑ ያንን አገልግሎት የክህነቱን የሊቀ ክህነቱን ማገልገል ስላለበት ስፍራውን ሄዶ መያዝ አለበት እሱ ያንን ስፍራ በሚይዝበት ጊዜ ምድር ደግሞ ደቀ መዛሙርት ሐዋርያት ዛሬም ደግሞ እኛ ቤተ ክርስቲያን ብቻዋን እንዳትሆን ማን መምጣት ይገባዋል እሱ አጽናኝ መንፈስ ቅዱስ፣ እርሱም መጥቶ ሶስት ነገር ያደርጋል። ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድም ዓለምን ይወቅሳል። እነዚህ ሶስቱ በጣም መሰረታዊ ተግባራት ናቸው። መንፈስ ቅዱስ ስለ ኃጢአት በእኔ ስለማምኑ ነው። ስለ ጽድቅም ወደ አብ ስለምሄድ ከዚህም በኋላ ስለማታዩን ነው። ስለ ፍርድም የዚህ ዓለም ገዢ ስለተፈረደበት ነው። ኮንቪክሽን መውቀስ ወገኖቼ የመንፈስ ቅዱስ ወቀሳ ስላልሄደ እግዚአብሔር የተመሰገነ ይሁን። ታውቃላችሁ እጅግ በጣም አስፈላጊ እንደሆነ ወይ። እሱ የሄደ ጊዜ ተስፋ የለንም እኮ። ሞመንት ባይ ሞንት አፍታ በአፍታ በእያንዳንዱ ሰከንድና ሰዓት የሚወቅሰው የሚመራው መንፈስ ያስፈልጋል። ካልሆነ ይህ ዓለም እኮ ለክፉ መንፈስ ሙሉ በሙሉ ተላልፈው ሊሰጥ እኮ። ዛሬ በተለይ እንዴት እንደሚያስፈልገን ታውቃላችሁ። በክርስቶስ አለማመን ኃጢአት ነው። ስለዚህ ስለ ኃጢአት በእኔ ስለማምኑ ነው። ስለ ጽድቅ ወደ አብ ስለሚን ስለማታዩ ነው። ጽድቅ በእምነት ነው። ክርስቶስን ሳናይ በማየት ሳይሆን በእምነት እንመላለሳለን። የእሱን ባህሪ በእምነት እንቀበላለን። የሱ የእኛ ይሆናል። የእሱ ህይወት። እግዚአብሔር የሚነግረንን ካልሰማን፣ ስለ ኃጢአት፣ ስለ ጽድቅ የሚወቅሰንን ካላዳመጥን፣ የዚህ ዓለም ገዢ ሴጣን ተፈርዶበታል። እኛም መጨረሻ ላይ አይነት ፍርድ ስለሚመጣ ያሳስበናል። ተጠንቀቅ የዚህ ዓለም ገዢ ሰይጣን ስለተፈረደበት አንተም አምፀ እንዳትሞት ይሄው ስድስት ሺህ ዓመት ታግሷል እየወቀሰ ምድርን። ዮሐንስ 16 7 ቀጥሎ ያለውን አሳብ ስንመለከት የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ ስንቱ እውነት ወደ እውነት ሁሉ ይመራቸዋል። እግዚአብሔር የተመሰገነ ይሆን እኛ ምንም መጣበብና መጨናነቅ ይሄ ዴስፕሬት መሆኑ የለብን። ያልገባን ነገር አለ። ማን ነው የሚያስተምረን? ኤፍሬም አይደለም። ሰባተኛ ቀን አድቬንቲስት ቤተክርስቲያን? ኖ ዌይ፣ አይደለም። ማን ነው የሚያስተምረን? መንፈስ ቅዱስ። እግዚአብሔር ያስተምራችኋል። ያልገባችሁ ነገር፣ ምስጢር የሆነ ነገር፣ የተደፈነባችሁ ያስተምራችኋል። ለመማር ምን ማለት አለ ማድረግ አለብን? ባለፈው ተመልክተናል አለ ከኃጢአት መራቅ ማስተዋል ነው ይላል የእግዚአብሔር ቃል። የእግዚአብሔርን ቃል ለማስተዋል እግዚአብሔር ከሚጠላው ከአመፅ መራቅ እንዳለብን ሁሌ ማስመር አለብን። እሺ። የሚሰማውን ሁሉ ይናገራል እንጂ እሱ ከራሱ አይነግርምና የሚመጣውንም ይነግራቸዋል። ያ የትንቢት መንፈስ ነው። የሚመጣውን ወደፊት ይነግራቸዋል። እርሱ ያከብረኛ ለእኔ ካለኝ ወስዶ ይነግራቸዋልና ለአብ ያለው ሁሉ የእኔ ነው። ስለዚህ ለእኔ ካለኝ ወስዶ ይነግራቸዋል። አብ እኔ ያለው ከዛ መንፈስ ቅዱስ በተለይ ወገኖቼ እርሱ እዚ ጋ የሚለው እርሱ የሚለው ቃል ኤኪኒዮስ የሚለው የግሪክ ቃል ይህ ኤኪኒዮስ የሚለው አንድን አካል በተባታይ ወይም የወንድ ጾታ ለመግለጽ ጥቅም ላይ የሚውል ነገር ግን መንፈስ ቅዱስ ጾታ የለው። ምክንያቱም መለኮት ጾታ የለው። መለኮት መለኮት መንፈስ የሚለው እርሱ የምን መንፈስ የእውነት መንፈስ አለ። እርሱ የእውነት መንፈስ ምን ይላል? የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። መንፈስ የሚለውን ይሄ የግሪኩ ቃል ኑማ የሚለውን ይናገራል ይይዛል። ትርጉሙ ይህም አንድ አካል በጾታ ሊገለጽ እንደማይችል ወይም ኒውትር ጀንደር ጾታ የሌለው እንደሆነ ሲሆን ጥቅም ላይ የሚል የግሪክ ቃል ነው። እርሱ አለ፣ ከዛ በኋላ መንፈስ አለ። ስለዚህ አስማምተን መተርጎም ወይም መረዳት እንችላለን። እነዚህ ቃላት በአጭሩ የሚያስረዱት መንፈስ ቅዱስ እንዲያው አካል የሌለው ዝም ብሎ ከእግዚአብሔር የሚወጣ ኃይል ሳይሆን፣ ሰማያዊ አካል፣ ሰማያዊ ኃይል አካልን የለበሰ እንደሆነ የሚያጽናና እንደሆነ ስለ ኃጢአት ስለ ጽድቅ ስለ ፍርድ ዓለምን የሚወቅስ እንደሆነ የሚታዘዙትን የሚመራ የሚያስተምር፣ ወገኖቼ ስሜት ያለው ምን የሚል የሚሰማ ከዛ ደግሞ የሰማውን ምን የሚል የሚናገር እግዚአብሔርን የሚያከብርና በክርስቶስ እርሱ ተብሎ እርሱ ካልኩ፣ አሁን እዚህ ጋር ወንድሜ ገለቶ ግልጽ ነው አይደል? ስለ እሱ ነው ማወር እርሱ ካልኩ ወንድም ያበኔ ዘረ ስለ እርሱ ነው ማሆን አንድ ኃይል አንድ እንደው አካል የሌለው ነገር እርሱ አይባል ይሄ ግልጽ ነው ይህን እንመልከትና ወደ መጨረሻው እንምጣ ጴንጤኮስት ተማርን ብዙ ነገር ነገ የምናያለን ነገር ግን ምንድን ነው ለእኔ ፋይዳው በግሌ ምን እንወስዳለን ከሐዋርያ ሥራ ምዕራፍ ሁለት የምንወስደው ትምህርት ምንድን በሐዋርያ ሥራ ምዕራፍ ሁለት ሐዋርያ ጴጥሮስ እንደ ተናገረው በዛ ጊዜ የተፈጸመው ኩነት በእግዚአብሔር የድነት እቅድ ውስጥ እጅግ ታሪካዊ ስኬት እንደሆነ አመላክቷል። እንደ ትንቢቱ እንደ ሕጉ እንደ ጥላው እየተከናወነ ነው። ጴንጤቆስቴ ከፋሲካ በኋላ አምሳ ቀን ቆይቶ የሚመጣ ነው። ያንን ጥላ አካል ያስያዘ። ስለዚህ ሁሌ ጴንጤቆስቴ አይነት ልምምድ መምጣት አለበት ማለት አይቻልም። እንዴት መምጣት አለበት ታዲያ? እንዴት መሆን አለበት? ኢየሱስ በእግዚአብሔር አብ አማካኝነት ከሞት ከተነሳ በኋላ በእግዚአብሔር ዙፋን ቀኝ ተቀምጡ፣ የመንፈስ ቅዱስን የተስፋ ቃል ከአባቱ ተቀብሎ አሁን በዛ ሰዓት ማለት በጴንቴቆስጤ እነርሱ የሚያዩትን፣ የሚሰሙትን አፈሰሰ። ይህ እጅግ በጣም ስለ መንፈስ ቅዱስ ማንነት እንደተተነበየው መምጣት የሚያስረዳል። ልክ ክርስቶስ እንደተተነበየው እንደመጥ ወገኖች የቤተ ክርስቲያን መንፈስ ቅዱስን በኃይል መቀበል ያልቻለችበት አንዱ ምክንያት በደም ስናይ መጽሐፍ ቅዱስንም የትንቢት መንፈስ ጽሑፍን ኮምፕሬንድ ስላላደረገች ስላልተረዳች ነው። አንድ ሁለተኛ ደግሞ ስላላከበረች ስላላደነቀች ነው። አላደነቅ ነውም አላከበር ነውም። መረዳት የሚገባንን ያህል አልተረዳ ነው። ክብርን አልሰጡም። ስለዚህ ቤተ ክርስቲያን ከዛ ሰዓት ጀምሮ በስጋ ሳይሆን በመንፈስ እንድትመላለስ ሮሜ 89 የክርስቶስ መንፈስ የሌለው ይህ የእርሱ ወገን አይደለም ይላል። የክርስቶስ እንደሆነች ዓለም ያውቅ ዘንድ በድቅ በተአምራት፣ ከዛ በኋላ በሆነው ነገር በሐዋርያ ሥራ መለኮት በክርስቶስ ኢየሱስ አስቀድሞ በምድር ላይ የተናገረውን ነገር ያተመበት አዲስ ኪዳን ቤተ ክርስቲያን ስራዋን ስትጀምር የመጣ ኃይል እንደሆነ እንመለከታለን። ያ የመጀመሪያው ዝናብ የእግዚአብሔር ቃል ሲናገር የኋለኛው ዝናብ እንደሚመጣ ይናገራል። በሚታዘዙት ላይ የእግዚአብሔርን ሀሳብ የተሰቀለውን የሞተውንና የተነሳውን ክርስቶስን ከፍ አድርገው ሊመሰክሩ በሚፈልጉ እናንተ ምስክሮች የተሆናላችሁ በሚፈልጉት ላይ የኋለኛው ዝናብ እንደሚመጣ ተናግሯል። በእግዚአብሔር ወንዶችና ሴቶች ልጆች ላይ በእግዚአብሔር ሴቶችና ወንዶች ልብ ውስጥ አዲስ ልብ ቅድም አይተናል አይደለም? ሰው አሁን መጨረሻ ላይ በራሱ ጊዜ አም ሰው ጠፋ፣ እንጂ ሌላ ሰው የሚያደርግ